ጤና ስጥልኝ እንደምንሰንብታችኋል፣ አድማጮቻችን የእሁድ ምሽት የጥር 15 2014 ዓ ም የጋቢና ቪኦኤ መሰናዶው ከአሜሪካ ድምፅ ዋሽንግተን ዲሲ ጀመረ። ለዛሬ የሳምንቱ ምርጦች ካልናቸውና ተደግሞ ቢሰሙ ያነቃቃሉ ብለን ካሰብናቸው ዘገባዎቹ መካከል መራርጠን ወደ እናንተ መጥተናል። አብራችሁ እንድትቆዩ እየጋበዝን ኤደን ገረመው በመስተንግዶ፣ ኤልያስ አስማረ በቅንብሩ አብረናችሁ እናመሻለን። አሁን ወደ ዘገባዎቻችን እንሻገርም በዚህ ሳምንት ከተደመጡት ጥንቅሮቻችን መካከል ተደግሞ ቢሰማ ስንል ቀዳሚ ያደረግነው የወጣቱን የፈጠራ ባለሙያ ሰርግና ከወዳደቁ እቃዎች የሰራውን መኪና አስመልክቶ ዘጋቢያችን አኩር መልካ ያደረሰን ዘገባ የመጀመሪያው ነው። ወደሱ እንሻገር። በቤኒሻንጉል ጉሙዝ ክልል አሶሳ ከተማ ነዋሪ የሆነው ወጣት አዩብ ያህያ ትናንት ጥር 8 2014 ዓ ምት ከእጮኛው ጋር የጋብቻ ስነስርዓቱን ሲያከናውን የተለየ ክስተት ማስተናገዱን ይናገራል። አዩብ የተሞሸረው በራሱ በሰራው መኪና መሆኑን ለጋቢና ቪኦኤ ተናግሯል። ባለቤቴ ስሟ አጅራ መንገሻ ትባላለች። ከእሷ ጋር የሰርግ ስነስርዓት አድርገናል። በሰርጋችን እለትም ደግሞ ለየት የሚያደርግ ነገር ነበረ። ያቺም ደግሞ በራሴ ፈጠራ የተሰራች አራት እግር ተሽከርካሪ ተጠቅሜ የሰርጉን ፕሮግራም አካሄደንበታል ማለት ነው። ምን ይባላል? ምን ያህል ጊዜ ወሰደብህ ይህንን ተሽከርካሪ ለመስራት? ከምንድን ነው ይህንን ተሽከርካሪ የሰራኸው? እንግዲህ ተሽከርካሪዋ ከወዳደቁ ማቴሪያሎች የተዋቀረች ነች። ከሞቶር ሳይክል፣ ከመኪና እቃ፣ እንዲሁም ከባጃጅ ፌርፓርቶችን በመጠቀም ነው አዋቅሬ ልሰራ የቻልኩኝ። ለእሷ የሚሆን ስም እስካሁን ድረስ አላገኘሁላትም። ለመስራት ኦልሞስት ወደ ሁለት አመት አካባቢ ይሆናል እየተሰራች የነበረው። የሰራውን መኪና ለየት ስለሚያደርገው ፈጠራ አዩብ ገልጿል። አንደኛ ከወዳደቁ ማቴሪያል ነው የተሰራችው። ሁለት ደግሞ አራት እግር ተሽከርካሪ ሆና ሰረገላ አይነት ነገር ነች፣ ለሰርግ በጣም አመች የሆነች ነች። በሶስተኛ ደረጃ ደግሞ ከመሬት ያለው ከፍታ ከፍ ያለ ስለሆነች የትኛውንም መልካ ምድር ተቋቁሞ መግባት የሚችልበት አይነት ይዞታን ያላት ማለት ነው። አዩብ በራሱ ፈጠራ መሞሸሩ ስለፈጠረበት ስሜትም ያለው እነሆ እንግዲህ በእውነቱ እውነት ለመናገር ስሜቱ እጅግ በጣም ያስደስታል። ሞር ደግሞ ደስታውን የማየው ከኔ ይልቅ ሌሎች በአካባቢ ላይ ያሉ ሰዎች የበለጠ ተደስቶ ሳያቸው ትልቅ እርካታ ነው የሚሰጥ በራስ መኪና ሰርቶ መሞሸር። እንግዲህ በኢትዮጵያ ውስጥ ሳስበው እርግጠኛ ባልሆንም በጥናት የመጀመሪያ ነው ብዬ ነው ማስበው። ኖርማሊ በጣም እጅግ ደስ የሚል ስሜት ነው ያለው። በቃላት የማይገለጽ ማለት ነው። ማን ነው መኪናውን የያዘው? ትናንትና እንደ አጋጣሚው ነው ታናሽ ብራዘር አለኝ፣ አኗሪ አህያ ይባላል። እሱ ነው እንደ ሹፌሩ ነው ሲነዳ ነበረው ማለት ነው። ምን ምን እናትና አባቴ መኖሪያ ቤት ነበረ። ከዚህ ያው የርቃት ፕሮግራም አድርገን ወደ ልጅቷ ቤተሰብ ነው ሄር ነው ኖርማሌ፣ ከተማ ውስጥም ዞር ዞር እያን ነበር ሄር ነው። በመቀጠል ከልጅቷ ቤተሰብ ያለውን ፕሮሰስ ጨርሰን ተመርቀን ልጅቷን ይዘን ስንወጣ ወደ ሽርሽር ሜዳ ነበር የሄድነው። በግራና በቀኝ በሞተር ሳይክሎች ታጅበው በመሀል ላይ የሙሽራ መኪና ሾፌር ብራዘር ሆኖ ብቻ በጣም ያስደስት ነበረ። ከአዩብ ጋር በትዳር የተጣመረችዋ ሀጅራ መንገሻም በበኩሏ ትናንትና የሰርጌ ቀን ነበረ፣ ያውም ደግሞ ልዩ የሚያደርገው ባለቤቴ በሰራው መኪና ነበርና ጠርደስ ነበር በጣም ደስ የሚል ቀን ነበረ። መጀመሩም ከዚህ በፊት አውቀው ነበረ ሊያን ፕሮሰስ ላይ ነበረ። የሰርቢ ቀን ግን በዚህ አይነት ሁኔታ እንዲ አገኘዋለሁ ብያልጠበቁም ከጠበኩት በላይ ደስ በሚል ሁኔታ የተሰራ መኪና ነበረ። በጣም ታዳሚዎች ሁሉም ሰርፕራይዝ የሆነበት ፕሮግራም ነበር። ደስ ብሎኛል ለሱ ለእኔ እና ወደፊት ያው ከእሱ ጋር በምንኖርበት ጊዜ ወደፊት በጣም ብዙ ነገር ለመስራት እቅዳለሁ። በጣም ብዙ ነገሮች ያስባል እ ደግሞ ከጎኑ እየደገፍኩት አብሬው ተካፋይ ሆኜ እያገዝኩት እቀጥላለሁ። የአዩብ አባት አቶ ያህያ አሚድ መሐመድ ከልጅነቱ ጀምሮ ይመኘው የነበረው ነገር ነው የተሳካለት ሲሉ ተናግረዋል። ይህ ልጅ ከህፃንነቱ ብዙ ምኞት አለው፣ ምኞትን እያሳካ ነው። ከተሳካለት ምኞት አንድ የራሱ ፈጠራ የሰረገላ አይነት አይነት ነገር አድርገት ሰርቷት ለትናንትናው ጥር ስምንት ለጋብቻ ደርሶ ሰርጉ በደመቀ ሁኔታና ቤተሰብ ከየአቅጣጫው ዘመድ አዝማድ ጓደኞቹም እንደውም መምህራኖቹ የነበሩ ሁሉ በተደሰቱ ሁኔታ ሰርጉም በጋራ አሳልፈን ለዛሬ በክተናል። እውነት አላሰምንም። ያው የአማ ፍቃድ ሆኖ ተሳካ ተሳክቷል። ወጣታዩ በመኪናው ምን ለመስራት እንዳቀደ ሲገልጽም እንግዲህ መኪና ኖርማሊ በጣም እዚህ ለሰርግ፣ ለሰረገላ አይነት መልክ ስለሆነች የተሰራችው ለሰርግ ፕሮግራም። ይህን ዛሬ ራሱ ተደውሎልኝ ነበር ለሰርግ እንድታከራይ ተብዬ፣ ከአንድም ሁለት ቦታ ተደውሎልኛል። እንግዲህ የሰርግ ስነስርዓት ለማካሄድም ምቹ ስለሆነች በክራይ ደረጃ ለመስጠትም፣ እንደገና ደግሞ ለግል ሰርቪስም ለመጠቀም አስቤበታለሁ። ወጣቱ የፈጠራ ስራውን ለማስመዝገብ ሂደት መጀመሩን በመጠቆም መንግስት ፈጠራ ላይ የተሰማሩ ወጣቶችን ማበረታታት አለበት ሲልም መልእክት አስተላልፏል። ለአሜሪካ ድምፅ ናኮር መልካ ካምቦ። አድማጮቻችን እሁድ ምሽታችሁን ከጋቢና ቤ ጋር ለማሳለፍ ምርጫችሁ ስላደረጋችሁ አብዝተን እናመሰግናለን። ወደ ተከታዩ ዘገባ ደግሞ እንሻገር። የላሊበላ ከተማ ነዋሪ የሆነው ብርሃን ገብረ ጻድቅ ጥንታዊ የሆነውን የጥበብ ስራዎችን ዘይቤ የተከተሉ ስዕሎችን የሚሰራ ሰአሊ ሲሆን፣ እነዚህ ስዕል አስተሳል ዘይቤዎችም እንዲጠበቁ የራሱን እንቅስቃሴዎች ያደርጋል። ዘጋቢያችን ኬኔዲ አባታ ያደረሰን ዘገባ ይቀጥላል። ሰአሊዓ ብርሃን ገብረ ጻዲቅ የላሊበላ ከተማ ነዋሪ ነው። ገና የ28 ዓመት ወጣት የሆነው ሰአሊዓ ብርሃን በገና በዓል ዋዜማ በቅዱስ ላሊበላ ደብር ደጃፍ ላይ በድሮ የኢትዮጵያ የአሳሳል ዘይቤ ስዕሎችን በብራና ላይ እየሳለ ነው ያገኘሁት። በጠረጴዛው ላይ ካስቀመጣቸው የተለያዩ ቀለሞች በብሩሹ እያጣቀሰ በብራናው ላይ የተለያዩ ትውፊታዊ ስዕሎችን ያኖራል። እዚህ ጋር ላይ ያሉት እንግዲህ እዚህ ጋር ቤተክርስቲያን ባጠቃላይ ያያቸዋቸው ስዕሎች የቅዱስ ላሊበ ንጉስ ላሊበላ፣ ሌላ መላእክቶች፣ ቅዱስ ሩፋኤል፣ ቅዱስ ገብርኤል ጠቅላላ ያሉ የመላእክታት ስዕሎኖች አሉ። እዚህ ጋር ከሃይማኖት ውጭ የሚሆኑም አሉ። ብቻ እዚህ ጋር ቦታውን ተረግጦ ማስታወሻውን ይዞ መውሰድ ለሚፈልግ ከሃይማኖት ውጭም አንዳንድ ስዕሎች አሉ። ለነጮች ብዙ ጊዜ ሃይማኖትም ያላቸው የላቸውም ስለሚመጡ እነሱን በማገናዘብ ለሶስት አይነት ስዕሎች ነው ያሉት። ሰዓሊ ብርሃን ይህን የስዕል ሙያ ከየት እንደቀሰመ ላነሳውለት ጥያቄ ምላሹ ይህ ነው። ሙያውን ከድሮ አባቶች ነው። እዚሁ አካባቢ ጥንት ሰአሌዎች ነበሩ። ቆዳን ፍቃው እዚሁ ነክረው ፍቃው ቆድ አዘጋጅተው ብራና ጽሁፍ የሚጽፉ ትልቁ አባቶች ነበሩ። በህይወቱ ያሉም የለሉም አሉ። ከነሱ ነው የወረስኩት፣ እዚሁ አካባቢ ባሉ ሰአሌዎች የወረስኩት። ከጀመርኩ ያው አስር ዓመት አካባቢ የሆነ ነው። ከባህር ዳር ዩኒቨርሲቲ በቢዝነስ ማኔጅመንት የመጀመሪያ ዲግሪ ማግኘቱን የሚገልጸው ወጣቱ ሰዓሊ ብርሃን የስዕል ስራውን በማስበለጥ በተመረቀበት ሙያ ሌላ ስራ የመስራት ፍላጎት የለውም። በአሁኑ ወቅት ያለው የገበያ ሁኔታ ከወትሮው የቀነሰ ቢሆንም በዚሁ የሙያ ስራው መቀጠል ምርጫው መሆኑን ሰዓሊው ይገልጻል። ወደ ስዕሉ እንግዲህ ያው ትምህርት እየተማርኩኝ ጎን ለጎን የስራው ፍቅር ስለነበረብኝ እንዳልኩ ትልቅ አባቶች ሰሩ ስለነበረ ከጎናቸው ሳይ ነበር። በአብዛኛው ደግሞ ላሊበላ እንደሚታወቀው በቱሪስት ነው መሰፋችን ቱሪስት ነው የገቢ ምንጫችን ቱሪስት ስለሆነ እና እሱን እያየሁ ስለሆነ ያደግኩትኝ ያው እንግዲህ ተሰጠውም ስለነበረኝ ትምህርቴን እንደጨረስኩ ቀጥታ ወደዛ ሙያን ልገባ እችል ያለው ቀጣ፣ ወደ ሌላ አልሞከርኩም። አካባቢው ገና በዚህ ሰዓት በጣም ነጮች የሚበዙበት ወቅት ነበረ። በእርግጥ አሁን በወቅታዊ ጉዳይ በነበረው ችግር በጣም ቀንሶ ኑሯን ከዛ በፊትም ቢሆን ላሊበላ ባይዘ የምትተዳደረው በቅርሶቿና ምንም ሌላ የገቢ ምንጭ ለላት ሀገራት ሙሉ ላሊበላ ማለት ነች። ግን አሁን ያው ከአንድ አመት በፊትም ቢሆን ኮሮና አግዶት እንግዳውን ኑሯል። አሁን ከዛ በኋላ ደግሞ እንግዲ ጅንታዎቹ ገብተውም እንግዲ አምስት ወር፣ ስድስት ወር በዚህ መልኩ ኖረናል። ተደራራቢ ችግር ነው የነበረበት። ግን ያው ብቻ ቢገበያው ምኑ ቢቀንስም ከወትሮው ጥሩ ቢሆንም ያው የቀነሰ ነው። ተቀጥሮ ከመስራት ይሄ ይሻላል ነው ይሄ ይሻላል፣ እንደብረም ይሻላል፣ ያዋጣል። አዎ ምንም አይልም፣ ስራው ያዋጣል። ምንም እንኳን የውጭ አገራት ጎብኚዎች በታሪካዊቷ ላሊበላ አሁን ላይ እንደ ወትሮ ባይስተዋሉም የስዕል ስራዎቹን የሀገር ውስጥ ጎብኚዎችም ይሸምታሉ። ከጎንደር የመጣችው ወጣት ቤተልሔም ካሳውን እነዚህን የብራና ስዕሎች ሲገዙ ካገኘኋቸው ጎብኚዎች መካከል ናት። እስኪ አሁን የገዛሻቸው ስዕሎች ምንድን ናቸው? ስዕሎቹ ያው የመላክታን፣ የቅዱስ ላሊበላ፣ የመብርሃን ሌላ ደግሞ ያው የቅዱስ ጊዮርጊስ ናቸው። በጣም ያምራሉ ስዕሎቹ። ከቆዳ የተሰሩ ናቸው። ማለት ሌላ ነገር ገዛለሁ። ይሄን ግን ገዝቼ አላቅም ነበር። ያው ደስ ስላሉ ገዝቻለሁ። ስጦታ ይሰጣል ለጓደኛ፣ ደዛ ነው። በጣም ያምራል። ሁላችሁም ግዟቸው በዚ አጋጣሚ። ሰአሊውም ደግሞ ያው እጅ ይባረክ። የብራና ስዕሎችን ለመሳል ምን ያህል ጊዜ እንደሚወስድበትና ስዕሎቹ ስለሚሸጡበት ዋጋም ሰአሊ ብርሃን ገብረ ጻዲቅ እንዲህ ያብራራል። አንድ ስዕል ለምሳሌ ሳይዛቸው ይለያያል። ትልልቆች ስዕሎች አሉ፣ ፖስት ካርድ መልኮች የሚሰጡ አሉ። ግን ያው እንደ የስዕሉ ትልቀትና ግስፈት ነው የሚለካው። ትልቅ ነው የሚባለው አለ በሜትር ከአንድ ሜትር ከሃምሳ እስከ ሁለት ሜትር የሚባሉ ትልልቆች የጊዮርጊስ እነዚህ ፊደላቶች ምናምን አሉ። እነሱ ትልልቁ የሚባሉ ስዕሎች ያው እስከ ሶስት ቀን እስከ አራት ቀን ከዛ በላይ የሚፈጁ አሉ። ያው በአማካኝ ከአንድ ቀን እስከ ሳምንት በላይ የሚፈጁ ስዕሎች አሉ፣ ትልልቆች አሉ። ሂሳባቸው ሂሳባቸውም እንደዛው ነው። በስራቸው ልክ ነው ሂሳብ የሚያወጣላቸው። በዚህ እንትን ዋጋ የላቸውም። እንደ ሁኔታዎች እያየን ነው የምንሸጠው። በወቅታዊ ጉዳይ እንደ ወቅቱ እያየን ነው የምንሸጠው እንጂ የኔ ያህል ቋሚ የሆነ እንትን የላቸው። በሚያዋጣ መልኩ ብዙ ትርፍ አያስፈልግም። ትንሽ ሽየም ካለው ብቻ በዛ መልክ ነው እንትን የምንለው። ሳሊ ብርሃን ስለ ቀጣይ እቅዱም አውግቶኛል። ከዚህ በኋላ ያው ያለኝ እቅድ ያው ይህኑ ስራዬ ማሳደግ ነው። በጋላሪ መልክ በትልቅ ቦታዎች ላይ ትልቅ ቤቱ ላች ላይ ሁኜ ስራዬን ማስፋፋት ይህን ስራ እየተረሳ ያለም የስዕል አሳሳል ዘይቤ ነው። እሱን ነገር ደግሞ በደንብ የማስተዋወቅና የማስፋት ፍቅር ነው ያለኝ። በአብዛኛው በቤተ ክርስቲያን ቅዱሳን ተደርገው የሚቆጠሩ የሃይማኖት አርበኞችን ጨምሮ የቅዱሳን መላእክትን ስዕሎች በኢትዮጵያዊ ዘይቤ በብራና ላይ የሚስለው ሰአሊ ብርሃን በዚህ ጎዳናው ነገ አንቱታን ካተረፉ የዘርፉ ባለሙያዎች ተርታ እንደሚሰለፍ ያምናል። ፍላጎትን ማወቅና ራስን ማዳመጥ ለነገ ራዕይ ስኬት መሰረት መሆናቸውንም እንደሚያምን አጫውቶኛል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። በኢትዮጵያ ኦርቶዶክስ እንዲሁም ካቶሊካዊት አብያተ ክርስቲያናት የኢየሱስ ክርስቶስ የጥምቀት አመታዊ ክብረ በዓል ተከብሮ አልፏል። እኛም ከከተራ እስከ ቃና ዘገሊላ ድረስ ዘገባዎችን ስንከታተል ነበር። እንደ አጋጣሚ ሆኖም በዚህ ሳምንት ውስጥ ከወደ እስራኤል መንገድ ለማስፋፋት ተብሎ የተጀመረ ስራ ኢየሱስ ክርስቶስ በምድር ላይ በተዘዋወረባቸው ዘመናት ከነበሩ ነገሮች መካከል አንዱ እንደሆነ የታመነበት አንድ አዲስ የአርኪኦሎጂ ግኝት ማግኘቱን ዘጋቢያችን ሊንዳ ጌፍተሽ አጋርታን ነበር። ሀብታሙ ስዩም እንደሚከተለው ያቀርብልናል። ከአስር ዓመታት በፊት በሐዋርያቱ ወንጌል ላይ የተጠቀሰችው የኢየሱስ ክርስቶስ ተከታይ መግደላዊት ማርያም የትውልድ ስፍራ እንደሆነ በሚነገርለት ጥንታዊው የሚግዳል ከተማ የቀደምት ታሪክ አጥኚዎች የእብነበረድ ወለል ያለው በባለቀለም ስዕሎች ያጌጠ ጥንታዊ ቤተ መቅደስ በቁፋሩ አግኝተዋል። አሁን ደግሞ ከባ ከማያጣው አውራ ጎዳና በሌላ ገጽ ላይ ሌላ ቤተ መቅደስ አግኝተዋል። ኢየሱስ ክርስቶስ በምድር በኖረበት ዘመን እንደ ታነጹ የሚነገርላቸው ሁለት ቤተ መቅደሶች በአንድ ስፍራ ሲገኙ ይሄ የመጀመሪያ ጊዜ ነው። ዲና ቤሰሎም ጎርኒ ከሃይፋ ዩኒቨርሲቲ የመጡ የቁፋሩ ሂደቱን የመሩ ባለሙያ ናቸው። We are exposing a huge neighborhood dated to the first century AD. እድሜው እስከ መጀመሪያው ክፍለ ዘመን ኢየሱስ ክርስቶስና ማርያም መግደላዊት እስከነበሩበት ዘመን የሚመዘዝ ሰፊ መንደር ዳግም ለእይታ እንዲበቅ አድርገናል። ቤተ መቅደሱ በኢየሩሳሌም ውስጥ ግልጋሎት ይሰጥ ነበር። የጊዜ ሰሌዳው በጣም ግልጽና እቅጩን የተቀመጠ ነው። ከዚያን ጊዜ በፊትም ሆነ በኋላ ስለሆነው የሚነግረን ምንም ሌላ ማስረጃ የለንም። እጅግ ጠቃሚና አስደሳች የቁፋሮ ዘመቻ ነበር። በወቅቱ የአይሁዳውያን የጸሎትና የመሥዋዕትነት ሥነ ሥርዓት ይከወን የነበረው በኢየሩሳሌም በሚገኘው ቤተ መቅደስ ነበረ። በሚግዳል ከተማ በቁፋሮ እንደተገኙት አይነቱ ሁለቱ ቤተ መቅደሶች ለሕዝባዊ ስብሰባና ለቅዱስ መጽሐፍ ጥናት አገልግሎት የሚውሉ ነበሩ። ዲና አቢሴሎም፣ በድጋሚ ሁለት ሺህ ዓመት ካስቆጠረ ቤተ መቅደስ አጠገብ ቆመናል። የማይታመን ነው። ብዙ መረጃዎች ይሰጠናል። በዚህ ይኖሩ የነበሩ አይሁዶች ከቤተ መቅደሱና ከኢየሩሳሌም ጋር ስላላቸው ግንኙነት ያሳውቀናል። ልዩና ውብ የሆነ ነው ድንጋይ ራሱ ከኢየሩሳሌም ቤተ መቅደስ በዚህ በገሊላ ለሚኖሩ የአይሁድ ማህበረሰቦች ሲባል የመጣ ነው። ይህ የጥናት ስፍራ ሰፊና መላውን ጥንታዊ የማግዳላ ከተማን የሚያካልል ነው። ቁፋሮውን በጥንቃቄ ለማከናወን ተመራማሪዎች በርከት ያሉ ሰራተኞች አስፈልገዋቸዋል። እነዚህ ሰራተኞች በሙሉ በልዩ ፈቃድ ከምዕራብ ፍልስጤም የመጡ ናቸው። ከእነሱ መካከል አንዱ ከማል ሳማይሶ ነው። ፈጣሪ ይመስገን። በዚህ ያለው ስራ ጥሩ ነው። ሰራተኞችም ስራም አለ። ስፍራው ደግሞ በጣም ያምራል። እንዴት ስራው እንደምናከናውን አስተምረውናል። እኛም ስራውን ወድነዋል። ያለው ከማል በእስራኤል ሕግ መሰረት ማናቸውም ግንባታዎች ከመደረጋቸው በፊት የአርኪኦሎጂ ጥናት በስፍራው ሊደረግ ይገባል። በርካታ ጠቃሚ ታሪካዊ ስፍራዎች የተገኙት እንዲህ ባለው ድንገተኛ ሰሳ ነው። በዚህ ስፍራ ላይ በቁፋሮ ስራ ላይ የተሰማሩት የታሪክ ተመራማሪዎች ግኝታቸው በተገቢው ሁኔታ እንደሚያዝ ተስፋ ያደርጋሉ። ይሁዳ ገብሪን አንዱ ናቸው። በእስራኤል አውራ ጎዳና ድርጅትና የቅርስ ባለሥልጣን ዘንድ ማወላወል ተፈጥሯዋል። አሁን ምን እናድርግ? ወደፊት እንግፋ በዚህ ጠቃሚ ታሪካዊ ስፍራ የሚደረግን ስራ ማስቆም እንደማይቻል አውራ ጎዳናውን በተመለከተ የያዘውን እቅድም እንዲቀይር መንግስትን ለማሳመን ጥረት እያደረግን ነው ነው ያሉት እሳቸው ትርክቶችና የእምነት መዛግብት ኢየሱስ ክርስቶስ በዚህ ስፍራ ላይ አስተምረዋል ቢሉም የቁፋሮ ባለሙያዎች ግን እስካሁን በቀጥታ ይህንን የሚገልጽ ማስረጃ አላገኙም የመጽሐፍ ቅዱስ ታሪክ አጥኚዎች መግደላዊት ማርያም ይህንን ቤተ መቅደስ ልትጎበኝ የምትችልበት የታሪክ አጋጣሚም ተፈጥረዋል ብለው ያምናሉ ወደ መጨረሻው ዘገባችን ደግሞ እንሻገር። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቪ መሰናዶ ነው። ተከታዩ ዘገባ ደግሞ በታንዛኒያ ሴቶች ከጾታዊ ጥቃት ራሳቸውን ለመከላከል የቦክስ ስልጠናዎችን መውሰድ ጀምረዋል ይለናል። የቻርለስ ኮምቤን ዘገባ አቀርብላችኋለሁ። ሌይላ ዩሱፍ የቦክስ ስፖርት እየሰለጠነች ነው። ዕለት ዕለት ምሽት ላይ ወደ ማሰልጠኛው ትመጣለች። ይሄ ስፖርት ጾታዊ ጥቃትና ትንኮሳ እንዳይደርስብኝ ራሴን የምከላከልበት ነውም ትላለች። እኔም ሆንኩ ሌላ ሰው ላይ ጾታዊ ጥቃት ቢደርስ ይሄ ስፖርት ራሳችንን እንድንከላከል ያግዘናል። ከታንዛኒያ የስታስቲክስ ቢሮ የተገኘው መረጃ እንደሚያሳየው እድሜያቸው ከ15 እስከ 49 ያሉ ከ40 በመቶ በላይ የሚሆኑ ታንዛኒያውያን ሴቶችና ልጃገረዶች በሕይወት ዘመናቸው አንዴ ጥቃት ይደርስባቸዋል ይላል። ከእነዚህ ውስጥ አስራ ሰባት በመቶ የሚሆኑት ደግሞ ወሲባዊ ጥቃት ነው የሚደርስባቸው። ከኮቪድ አስራ ዘጠኝ ወረርሽኝ መከሰት አንስቶም የሴቶች ጥቃት መጨመሩን የማህበረሰብ ደህንነት ባለሙያ የሆኑት ጆይስ ማኬቴ ይናገራሉ። ኮቪድ 19 ሲከሰት እጅግ ብዙ የፆታ ጥቃቶች ይፈጸሙ ነበር። ነገር ግን እነሱን መዝግበን የምናስቀምጥበት ሁኔታ አልነበረም። የቦክስ ስፖርት አሰልጣኙ ከዋሜ ከሐማስ አንዳንድ ሴቶች ራሳቸውን ለመከላከል ብለው ስልጠናውን ከጀመሩ በኋላ ይወዱታል ይላል። በጎዳና ላይ ትንኮሳ ሲገጥማቸው ራሳቸውን ለመከላከል ብቻ መጥተው የሚማሩ አሉ። ነገር ግን ስልጠናውን እየገፉበት ሲመጡ ይወዱትና የቦክስ ተጋጣሚ መሆን እፈልጋለሁ ይላሉ። ምንም እንኳን እስካሁን ድረስ ውድድር ላይ ባትሳተፍም ላይላ ከነዚህ መካከል አንዷ ናት። በተመሳሳይ ሌሎች ሴቶችም እራሳቸውን ለመከላከል ቦክስ እንዲለማመዱ ታበረታታለች። i girl ምሽታችሁን ከኛ ጋር ስላሳለፋችሁ እናመሰግናለን የጥር 15 2014 ዓ ም የጋቢና ቪኦኤ መሰናዶ ከአሜሪካ ድምፅ ዋሽንግተን ዲሲ ተጠናቀቀ ስናስተናግዳችሁ ያመሸነው ኤደን ገረመው በመስተንግዶ ኤልያስ አስማረ በቅንቡ ሰለሞን አባተ በአርቶቱ ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን ነበር በነገው ምሽት በመደበኛው የሬዲዮ በቴሌቪዥን መሰናዶ እንጠብቃችኋለን ደህና ደሩ ችኔ I want you